በአማራ የጎንደርና የባህር ዳር ከተሞች ነዋሪዎች ከትናንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ፣ በባህር ዳር ግን መንግሥት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ሥራ እንደጀመሩ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። የክልሉ መንግሥት ቃል አቀባይ አድማው የተጀመረው በጫና መሆኑን ገልጠው ኅብረተሰቡ ይህንን ተረድቶ በጎንደር ባይጀምርም ባህር ዳር ግን ዛሬ ስራ ጀምሯል ይላሉ። ጽዮን ግርማ በአማራ ክልል በተለያዩ ከተሞች የተቀሰቀሰው ተቃውሞ በተለያየ ጊዜ መልኩን እያቀያየረ ከቀጠለ ሶስተኛ ወሩን ይዟል። በትናንትናው ዕለትም ይህ ተቃውሞ ቀጥሎ በባህር ዳርና በጎንደር የቤት ውስጥ መቀመጥ አድማ መጠራቱን ነዋሪዎች ይናገራሉ። በጎንደር ከተማ ሁኔታዎችን በቅርብ የሚከታተሉት አቶ ክንዱሽ ሀጎስ በጎንደር ለተደረገው የመገበያየት ማቆምና የቤት ውስጥ መቀመጥ አድማ በይፋ በተደረገ ጥሪ ባይገለጽም በማህበራዊ ሚዲያና ውስጥ ለውስጥ በተደረገ መግባባት በጎንደር ከተማ ከትላንት ጀምሮ ጸጥ እንዳለ ነው ይላሉ። የአድማው ምክንያት ነው ያሉትንም ያብራራሉ። አድማው እንግዲህ ህዝቡ ከዚህ በፊት በሰላማዊ ሰልፍ እንደገለጸው ጥያቄዎቹን አቅርቧል። እነዛ ጥያቄዎች እንደምናስታውሰው ያው ዋናነት የድንበር ጥያቄ ማለትም ወልቃይት አማራ መመለስ እንግዲህ ድንበራችን ተከዜ ነው የሚለው አለ። ከዛ የታሰሩ የወልቃይት ንጹሐን ኮሚቴዎች ሰላማዊ ሰዎችንም ይለቀቁ፣ እንደዚሁም ከዛ በኋላ የተሰጠሩ በተለይ ከሐምሌ አምስት በኋላ የተሰጠሩ ችግሮችን ኃላፊነት ይውሰድ እንዲሁም የጎንደር ህዝብ በይፋ በአደባባይ በማናለብኝነት በሚዲያ አሸባሪ ተገቶ እንዲጋል ወይም እሳቸው ይቅርታ ይጠይቁ ትዙ ያስተባብል። እነዚህ እነዚህ መሰሉ ጥያቄዎች ነበሩ። እነዛ ጥያቄዎች በተለያየ ጊዜ የተለያዩ ባለስልጣናት እየመጡ እንደሚመደሱ ቃል እየገቡ እየሰጡን እያሉ ኮንፈረንስ እየመከሩ እሺ ብለ እየሄዱ ግን እስካሁን ምንም የመጣ ለውጥ የለም። ይዛች ብሎ አሉ የሚባሉ ሰዎችንም ኔትወርክ ዘግተው በተለያዩ አጋጣሚ ማፈስ እያሰሩ መወሰድ ነው መንግስት እየወሰድ ያለ እርምጃ። እንደዚህም የታጠቁ ኃይሎች በአምባ ጊዮርጊስ ላይ፣ መተማ ላይ እንዲህ በተለያዩ ቦታ የወሰዱት ዘግናኝ እርምጃዎች ሁሉ አይተናል የሚታወስ ነው። በባህር ዳር ከተማ ነዋሪ እንደሆነና ማንነቱ እንዳይገለጽ የጠየቀው ወጣት በባህር ዳር ያለውን ሁኔታ ያስረዳል። አድማ የተጀመረ ትናንትና ነው። ባህር ዳር ሱፐርማርኬቶች፣ ኤሌክትሮኒክስ ቤቶች ምናም ተዘግተዋል። እና የተወሰኑት የቀበሌው ምናምን እያሸጉባቸው ነው። እና አጠቃላይ ባህር ዳር አሁን በውጥረት የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላ አሁን ስለ ሁኔታው ጠይቂያቸው ነበር። በመጀመሪያ ደረጃ በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም። ዛሬ እና በትናንትና ሁለት በባህር ዳር ከተማ ግን በዛሬው ሁለት ትናንትና አንዳንድ ምልክቶች ታይተው ነበረ ነገር ግን እነዚህ ህብረተሰቡ ስለማይፈልጋቸው በዛሬ ዕለት ሙሉ አገልግሎት እየተፈጠመ ያለው በሁሉም ዘርፍ ማለት ነው። ሌላ በባህር ዳር ከተማ ነዋሪ የሆነና ስሙን እንዳልጠቅስ የጠየቀኝን ወጣት ዛሬ ስላለ ሁኔታ ጠይቄው ነበር። ለደህንነቴ ድምፅ እንዲቀየርልኝ ይፈልጋለሁ። የተጀመረው ሰኞ ዕለት ነው። እስከሰኞ ዕለት ሙሉ ለሙሉ ተዘግቶ ነበረ። ሁሉም መንገድ ላይ ምናምን ራሱ የሚታይ ሰው አልነበረም። ነገር ግን እነዚህ የባጃጅ አሽከርካሪዎችን እያስገደዱ ታርጋቸውን እየፈቱ እንዲወጡ አደረጓቸው። ከዛ በኋላ አንዳንድ ባጃጆች ሲወጡ ሌሎች ባጃጆች በመፍራት ሙሉ ከተማው አሁን ባጃጅ እና ታክሲም ይሰራል። ሳሌ አዴት ተራ በመባል የሚታወቀው የባህር ዳር ዋናው የቢዝነስ ሴንተር ሙሉ ለሙሉ አልተከፈተም። ሙሉ ለሙሉ ማለት ነው። እርምጃም እየወሰዱ ነው። የተወሰኑ ሰዎችንም እያገቱ እየወሰዱ ስለሆነ ሰው በስርዓትም ብሎ ከቤቱ እየወጣ ከተማው መንቀሳቀስ ተጀምሯል። ሰው መንገድ ላይ ምናምን ይሄዳል ምናምን ቢዝነስ ሴንተሮችን በብዛት ዝግ ናቸው፣ ግን አልፎ አልፎም የተከፈቱ እንትኖች አሉ። የጎንደርን ሁኔታ ሲያስረዱ የነበሩት አቶ ክንዱሽ ሀጎስ በጎንደር አድማው የተደረገበት ዋናው አላማ የሰዎችን መገደል፣ መደብደብ፣ መታሰር፣ መብት መነፈግ ለመቃወም እንደሆነ ይናገራሉ። ይታሰራሉ ያሉትንም ወጣቶች በምሳሌነት ያስረዳሉ። ለምሳሌ አሁን ትናንት ከሳንጃ ከተማ የሄደች የነበረች ልጆች የተባለች ልጅ ከዚህ በፊት ጎንደር ላይ የተካሄደች ፍጹም ሰላማዊ እና በጣም ተሞክሮ ልች የምትሰጥ ምችል ሰላማዊ ሰልፍ ላይ በሰላማዊ መንገድ ሀሳባቸው የተገለጹ እና ግንባር ቀደም ከነበሩ ልጆች አንዷ ነች ልጅ ያው በሰላማዊ ሰልፍ ላይ ሁሉም ፎቶ ላይ ሊያዩ እንደሚችል የኮሎኔል ደመቀ ፎቶግራፍ የታተመበት ቲሸርት ላይ ከስሩ የአማራ ሕዝብ አሸባሪ አይደለም የሚል ጽሁፍ ለብሳ ሰልፉን ሲመሩ ከነበሩ ሰዎች አንዷ ነች እና እንዲሁም ይህ ለሰልፉ ሰላማዊነት ምንም ችግር ሲያስፈጠር መግባት የልጅቷ አስተዋጽኦም እራሱ የሚጠቀስ ነው እና እቺ ልጅ ከዚህ ውስጥ ግን ያደረገች ነ ነገር አልነበረም። ሰላም መንገድ ላይ በሞተር እየሄደች ወደ ሳንጃ አካባቢ እየሄደች ነው አፍነው ወስዷታል እና አሁንም ንጹሀንን የናናፍሰን መንግስት ምን አስቦ እንደሆነ ግልጽ አይደለም። ግን እየተካሄዱ ነው በቅ እና ህዝቡ ቀስ በቀስ ልጆቹ እየተወሰዱ ናቸው በየቦታው ቦታው አንዳንዴ ወጣቶች ይወሰዱ ነው ያሉ፣ ትላልቅ ሰዎችን ጭምር ባለሀብቶች የሚባሉት ሁሉ ይወስዷል። ለምሳሌ ጃን ተክለ ሆቴል ባለቤት አቶ ተመስ ስጥ አርገን ልጥቀፍ ይቻላል። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን አድማው በጫና ነው የተጠራው ይላሉ። ሰዎች ወደ እለታዊ እንቅስቃሴያቸው ለመግባት ሲሞክሩ ጫና የሚያሳድሩ ማስፈራሪያ የሚሰጡ ወደ ተግባራዊ እንቅስቃሴ የሚገቡ አካላት በመረጃ ላይ ተመስርቶ ቁጥጥር ስር ላይ ውለው ለህግ ቀርበው ተጠያቂ የሚሆኑበት በአጠቃላይ መንግስት የህግ የበላይነትን የሚያስጠብቅበት እና የህብረተሰቡን ደህንነት የሚጠብቅበት ከስጋት የሚያወጣበት ስርዓት ስለሆነ ይሄ በትክክለኛ መረጃ ላይ ተመስርቶ የጸጥታ መዋቅሩ የሚሰራው ስራ ነው። አንድ ግለሰብ አንድ ወጣት በስም የተጠቀሰ ወይ በስም የተጠቀሰች በምን አግባብ ተያዘ? ለምን ተያዘች? ለምን ተያዙ? የሚለውን የእያንዳንዱን ወጣትና የእያንዳንዱን ከተማ አካባቢ ዝርዝር የግለሰብ መረጃ አሁን ባለ ሁኔታ፣ ትክክለኛ መረጃ ባለበት ሁኔታ ነው የምንሰጠው ማለት ነው። የተያዙ ወጣቶች ይኖራሉ። ግን እያንዳንዱ በስም የተጠቀሰ ወጣት ወይ ተጠርጥሮ ወደ ህግ የሚቀርብበት አለዚያ ደግሞ ተሳስቶ ተደነጋግሮ በጊዜያዊ ሁኔታ ጥፋት የፈጸመ ከሆነ የህግ የበላይነትንና ሰላማዊ የትግል አግባብን የተመለከቱ ስልጠናዎችና ውይይቶች የሚደረጉበት አካሄድ ስለሆነ የእያንዳንዱን ግለሰብ ጉዳይ የጸጥታ መዋቅሩ ፖሊስ፣ ትክክለኛ መረጃ ሊሰጥ ይችላል። በምን አግባብ መቼ፣ እንዴት የሚለውን ማለት ነው። ስለዚህ ምናልባትም ከትራንስፖርት አገልግሎት ይሁን ከሆቴል ይሁን ከሱቅ ጋራ የመንግስት አመራሮች በቅርበት እየተወያዩ ነው ያሉት። እያንዳንዱን ትራንስፖርት አገልግሎት ሰጪ መንግስት ዋስትና የሚወስድ መሆኑን እና ሕግ የሚያስከብር ስለሆነ ፈቃድ እስካወጣን ድረስ አገልግሎት የሚሰጣው መሆኑን መስጠት የሚገባው መሆኑን ውይይት እየተደረገም አገልግሎት ውስጥ እየገቡ ነው። ነገር ግን መንግስት እያንዳንዱን ለምሳሌ በባህር ዳር ከተማ ውስጥ ያሉትን በሺዎች የሚቆጠሩ ባጃጆች በሺዎች የሚቆጠሩ ፖሊሶችን አስከትሎ እያስጠበቀ አገልግሎት እንዲሰጡ አያደርግምም አላደረገምም ላድርግ ቢልም የሚቻለም አይደለም ከአመክንም የወጣ ነው ማለት ነው። እና እውነታውም ይህ አይደለም። በጎንደር ከተማ የታክሲ አሽከርካሪ እንደሆነ ለገለጸልኝ ወጣት ይህንን አድማ ያደረጋችሁት ምን ጠብቃችሁ ነው? ማን ነው በዚህስ የሚጎዳው? በሚል ጠይቄው ነበር። እኛ የጠበቅነው እንግዲህ መንግስት ኢኮኖሚው ይደቃል የሚል ግምት አለኝ ደግሞ ነው። በቃ መንግስት በዚህ ነገር የሚያገኘው ነገር የለም፣ እኛም ተጎድነን ይሻላል። ከሀያ አምስት አመት በአምስት ቀን እኛ ምን የምንጎዳው ነገር የለም። ሀያ አምስት አመት ከተማችን መጥቶናል አምስት ቀን ማለት ነው ምንም ማለት አይደለም የራሱ ጥፋት ነው በጥያቄን ተጠይቁ የማይመልሰው ነገር ነው የራሱ ጥፋት ነው ሀምሌ አምስት ላይ ቀሰቀሰና እስከ ዛሬ ሀያ አምስት አመት ተኝተናል በቀን በአማራ ክልል በጎንደር ከተማ ሀምሌ አምስት ቀን በተነሳው ተቃውሞ እስካሁን የበርካታ ሰዎች ህይወት ማለፉን ንብረት መውደሙን ሰዎች መታሰራቸውን ስንዘግ መቆየታችን ይታወሳል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ